ትናንት ምሽት በላስ ቬጋስ ከተማ የተካሄደው አምስተኛው የሪፐብሊካን ፓርቲ የ2016 እጩ ፕሬዝዳንታዊ ተፎካካሪዎች ክርክር ዋና ትኩረት የውጭ ጉዳይ ፖሊሲና የጸረ ሽብር ዘመቻ ነበር። በእጩ ተፎካካሪዎቹ መካከልም በተለይም የጸረ ሽብር ዘመቻን በተመለከተ ሰፊ የአስተሳሰብ ልዩነቶች እንዳሉ ተስተውሏል። በፓሪስና በካሊፎርኒያ ግዛት ሰን በርናርዲኖ ከተማ የተፈጸመውን የሽብር ጥቃት ተከትለው ላልተወሰነ ጊዜ የየትኛውም ሀገር ሙስሊሞች ወደ ዩኤስ አሜሪካ እንዳይገቡ እቅድ ያቀረቡት ዶናልድ ትራምፕ ትናንት ምሽትም ይህንን ሀሳባቸውን መልሰው አስተጋብተዋል ስለ ማግለል አይደለም የምናወራው የምናወራው ስለ ደህንነት ነው የምናወራው ስለ ሃይማኖትም አይደለም ስለ ደህንነት ነው በአስር ሺዎች የሚቆጠሩ ሰዎች በስልኮቻቸው ላይ የአይሲስ ባንዲራ ይዘው ወደዚች ሀገር እንዲገቡ ሊፈቀድላቸው የሚገባ አይመስለኝም። ኦባማ እንዲገቡ ቢፈቅድ እንኳን እኔ የአሜሪካ ፕሬዝደንት ስሆን አባረራቸዋለሁ። ወደ መጡበት ይመለሳሉ። በክርክሩ ላይ የትራምፕን የመከራከሪያ ነጥብ በማጣጣል ስራ የተጠመዱት ጄብ ቡሽ ሚዛናዊ አስተሳሰብ የጎደላቸው ሲሉ አጣጥለዋል። ዶናልድ ትራምፕ ግራ የገባው እጩ ነው። ፕሬዝደንት ሆኖ ከተመረጠም ግራ የገባው ፕሬዝደንት ነው የሚሆነው። ሁሉንም ሙስሊሞች ማገድ ማለት የምንፈልገውን ነገር እንዳናገኝ ያደርገናል። አይሲስን ለማሸነፍ ከአረብ ሀገራት ጋር ትብብር መፍጠር ይኖርብናል። ታዲያ ከኛ ጋር ተሰልፈው አይሲስን ለመውጋት ከሚፈልጉ የአረብ ሀገራት መሪዎች ጋር እንኳን እዚህ መጥቶ አንወያይ ነው የሚለው። ይሄ ሚዛን የሚደፋ እቅድ አይደለም። በቴክሳሱ ሴናተር ቴድ ክሩዝ እና በፍሎሪዳው ሴናተር ማርኮ ሩቢዮ መካከል የመከላከያ በጀት ቅነሳን እና የስደተኞች ጉዳይን በተመለከተ የጦፈ ክርክር ተስተውሏል። ሴናተር ማርኮ አሁን ያለው የዩኤስ አሜሪካ የመከላከያ በጀት ዝቅተኛ በመሆኑ ከመቼውም ጊዜ ባነሰ መልኩ ደካማ አየር ኃይልና ባህር ኃይል ሊኖረን ችለዋል ብለዋል። ይህ የሆነው ደግሞ ሴናተር ክሩዝ እና ሌሎች አንድ ላይ ሆነው የመከላከያ በጀት የሚቀንስ ሕግ በማጽደቃቸው ነው ብለዋል። ሴናተር ክሩስ ሲመልሱም የበጀት ቅነሳ ሕጉን የደገፉት አሜሪካውያን በሌሎች ሀገራት የእርስ በርስ ጦርነት ምክንያት በውጭ ሀገራት እንዳይሞቱ ለማድረግ ነው ሲሉ ተሰምተዋል። ሽብርተኝነትን ለማሸነፍ የአረብ ሀገራት ትብብር ላይ ማተኮር አስፈላጊ እንዳልሆነም ገልጸዋል። አይሲስ እና ሌሎች ጽንፈኛ እስላሞች ከኔ የተሻለ ቁርጠኛ የሆነ ጠላት ሊኖራ ሊያስተላልፋቸው አይችልም። ሙሉ በሙሉ አጠፋቸዋለሁ። የማርኮ ዋነኛው የውጭ ጉዳይ ፖሊሲ ችግር ለእነዚህ ሽብርተኞች ድጋፍ ለሚያደርጉ የመካከለኛ ምስራቅ ሀገራት መሪዎች ዝቅተኛ ግምት መስጠቱ ነው። እነዚህን መንግስታት ጨምሮ መጥፎ ሰዎችን መግደል ላይ ማተኮር ይኖርብናል። ራሳችንን በመካከለኛ ምስራቅ የእርስ በርስ ጦርነት ውስጥ በመስፈቅ የአሜሪካን ደህንነት ማስጠበቅ አንችልም። የኒው ጀርሲ አገር ገዢ ክሪስ ክሪስቲ አይሲስን ለመደምሰስ በሶሪያ የአየር ክልል ውስጥ በረራን የሚከለክል የውጭ ጉዳይ ፖሊሲ እንደሚያረቁ የገለጹ ሲሆን የሩሲያ የጦር አውሮፕላኖች የአየር ክልሉን ጥሰው ከገቡ እርምጃ እንደሚወስዱም ተናግረዋል። ይህ የክሪስቲ የፖሊ ሲሲ እቅድ ግን ከኬንታኪው ሴናተር ራንድ ፖል ትችት ቀርቦበታል። በሶሪያ የአየር ክልል በረራን የሚከለክል አዋጅ ብናወጣ ለሶስተኛው የዓለም ጦርነት መነሻ ምክንያት ይሆናል። ሩሲያን መጋፈጥ ያለብን በጥንካሬ እንጂ በቸልተኝነትና ወደ ጦርነት በሚጋብዝ ድርጊት ሊሆን አይገባም። በትናንትናው ምሽት የተካሄደው የፖለቲካ ክርክር የአመቱ የመጨረሻው የሪፐብሊካን ፓርቲ ፕሬዝደንታዊ ምርጫ ክርክር ሲሆን በዋናው ክርክር ላይ ዘጠኝ የፓርቲው እጩ ተፎካካሪዎች ተሳትፈዋል። ለዶች ቬሌ ለተጠናቀረው ዘገባ ናትናኤል ወልዴነኝ ከዋሽንግተን ዲሲ